ፕሬዚዳንት ባራክ ኦባማ ዘመን ስልጣናቸውን ሀ ብለው በጀመሩበት ጊዜ የአሜሪካ የምጣኔ ሀብት እያሽቆለቆለ፣ የኢራቅ ጦርነት አሻራና የኦሳማ ቢንላደን በህይወት መኖር እንዲሁም የአፍጋኒስታን ጦርነት ለታላቁ አሜሪካ ትልቅ ፈተና ነበር። ያንን ሁሉ አስቸጋሪ ፈተና ሁለት ጊዜ በመመረጥ በድል ፈጽመዋል ይባላል። የሚኒሶታው ነዋሪ አቶ ጀማል ኢብራሂም አስተያየት አላቸው። ፕሬዚደንት ኦባማ ካበረከቷቸው ጥሩ ነገሮች ብዬ የምገምተው አንደኛው ጤንነት ለሁሉም ሰው በሚል ድሆች ወይም ደግሞ ከአሁን በፊት ስራ ያልነበራቸው ወይም ከአሁን በፊት በሽተኛ የነበሩ ታማሚ የነበሩ ኢንሹራንስ ካምፓኒዎች ኢንሹራንስ እንዳያገኙ ሲያደርጉ የነበሯቸውን ሕግ መቀየራቸው አንዱ በጣም ጥሩ ነገር ነው ይመስለኛል። በዚህ ፖሊሲያቸው ከሁለት ከሰላሳ ሁለት ሚሊዮን በላይ ሕዝብ ተጠቃሚ ሆኗል ተብሎ ነው የሚገመተው። እስከ ሁለት ሺ አስራ ዘጠኝ ድረስ ደግሞ ሌላ ሀያ ስድስት ሚሊዮን አካባቢ ሕዝብ ይጨምራል ይባላል። ሌላኛው ደግሞ እኔ በጣም ጥሩ ነው ፖሊሲያቸው ብዬ የምለው በሁለት ሺ ሰባት የአሜሪካም እንዲሁም ደግሞ የዓለም አቀፉም ኢኮኖሚ እየወደቀ ነበረ። ፍሪ ፎል ይሉታል ፈረንጆች ከተራራ ላይ እንደሚወድቅ አይነት ነገር ማለት ነው ያ ሁኔታ በዛ ጊዜ ከ200 ሺህ እስከ 300 ሺህ ሰዎች በየወሩ ከስራ ይባረሩ ነበረ። አንኤምፕሎይመንት ሬት ወይም ስራ ጥነት ወደ ዘጠኝ አካባቢ በመቶ ደርሶ ነበረ። ያንን ሁሉ በተወሰነ ጊዜ ቀይሮ ዛሬ ወደ አምስት ፐርሰንት በጣም ዝቅ ብሏል። ይሄ እንግዲህ በጣም ትልቅ ለውጥ ነው። የውጭ ፖሊሲያቸውን በተመለከተ የጋዝ ልቀትን ለመከላከል ዩናይትድ ስቴትስ አልፈርምም ያለችውን የኩዌቶ ስምምነት ከማጽደቅ እስከ ማስተባበር ደርሰዋል ፕሬዚዳንት ኦባማ። ሌላውስ? አቶ ጀማል ያክሉበታል። በውጭ ፖሊሲ ደግሞ የነበረው የአሜሪካ ና የኩባን ግንኙነት ቀይሯል። በዓለም ላይ ሶስተኛ ጦርነትን ሊያስነሳ ይችላል ተብሎ ግምት የነበረውን የአሜሪካና የኢራንን ፍጥጫ በተወሰነ መልኩ ቀይሯል። እነዚህ ጥሩ ጥሩ ነገሮች ይመስሉኛል። ሆኖም ግን በውጭ ፖሊሳቸው ላይ በጣም ብዙ ሰዎች የሚቃረኑት ድሮን የሚባለው ያለ ሰው የሚበረው እንትን መሳሪያቸው በጣም መጥፎ እና በተለይም ህጻናቶችን ሲገድል እንደነበረ እና ሲቪሊያንስ በጣም የተጎዱበት የውጭ ፖሊሲያቸው ከሆኑት መጥፎዎቹ አንዱ የሚጠቀስ ነው። የሜሪላንዷ ክፍለ ግዛት ነዋሪ ወይዘሮ ሀብታም ተስፋዬ በበኩላቸው እንዲህ ይላሉ። እንግዲህ ኦባማ ጥሩ ሰራቸው ብዬ ከማስበው የአሜሪካን ጠላት የነበረው ነው ሰማ ቢን ላደንን ምንም ማንም ሰው ለሱ ክሬዲት ባይሰጠውም እሱን ይዞ እሱን እንትን ብሏል ባይ ነኝ። ትራምፕ ደግሞ ብዙ ነገር ሰርፕራይዝ ነው የሚያደርገው ሰውንና እንግዲህ የትራምፕን አላውቅም እንዴት እንደሆነ። ነገር ግን ያው ሪፐብሊካኖች ብዙ ጊዜ ፖለቲከኞች አንዱ ከአንዱ ስለሚቃወም ኦባማ ሄልዝ ኬር ያደርገውን እሱን እንደሚያነሳው እየተናገረ ነው እና ሪፐብሊካኖች ደግሞ ይሄንን አጌንስ ስለሆኑ ያጠፋዋል ብዬ አስባለሁ። የዳላስ ቴክሳስ ነዋሪው አቶ አዲስ ዘውዱ ሀይሌ ከተናገሩት ውስጥ አንደኛ ኦባማ ካደረጉን ነገር የጤና ፖሊሲያቸው አሜሪካን በሚያክል ሀገር ያው ባለው እንደሚታወቀው የጤና ከቨሬጁ ትንሽ ከበድ የሚል ነው ያው ካለው ከክፍያው አንጻር። ኦባማ ወደ ስልጣን ከመጡ በኋላ ግን ብዙ ነገሮች የተሻሻለ ነገር አለ። ሁሉንም ተደራሽነት ያደረገ የጤና ኢንሹራንስ ተግባራዊ በማድረጋቸው አንድ እሱ ነገር ነው። ሁለተኛ ነገር ደግሞ እንደሚታወቀው የአሜሪካ ኢኮኖሚ ትንሽ የነበረው ከስራ አንጻር ያው ትንሽ የስራ የማግኘት ፕሮባቢሊቲ ትንሽ ከበድ የሚል ነገር ነበረ። እሳቸው ከመጡ ደግሞ ብዙ ነገሮች ተስተካክለዋል። ሁለተኛ ጥሩ ጎናቸው ነው። ሶስተኛ ደግሞ እንደምናውቀው ኦባማ ስትራቴጂያቸው ጠቅላላ ሲገመገም፣ ወጪ ቆጣቢ ስትራቴጂ ነው የሚጠቀሙት ከጥሩ ጎናቸው እነዚህ ሶስቱ ነገሮች እንትን ነው። በተረፈ ደግሞ ሌላ ትራምፕን በተመለከተ እንግዲህ ለህዝቡ ብዙ የገቡት ቃል አለ። እሱን አሁን እንዲህ ነው ብለን ከምንናገረው ይልቅ እሳቸው ስልጣናቸውን ተረክበው የምናየው ነገር ይሆናል። በአጭሩ መግለጽ ይፈልገው። ለዶችቨለ ራዲዮ ዘገባ መክብብ ሸዋ ነኝ ከዋሽንግተን ዲሲ።